ጠቅላይ ሚኒስትር መለስ ዜናዊ ብዙ ሲያነጋግር ከቆየው የጤናቸው ሁኔታ በኋላ በህመም ምክንያት በ57 ዓመት ዕድሜያቸው ማረፋቸው ተነግሯል። ባለፈው ማክሰኞ በመንግሥቱ ቴሌቪዥን ጣቢያ በተሰማው ዜና ጠቅላይ ሚኒስትሩ በውጭ አገር በሕክምና ላይ ሳሉ በገጠማቸው ድንገተኛ ኢንፌክሽን ሳቢያ ሰኞ እኩለ ሌሊት ላይ ሕይወታቸው አልፏል። ጆሐንስበርግ የምትገኘው የቪኦኤ ዘጋቢ አኒታ ፓውል ላለፉት ሁለት ዓመታት የጠቅላይ ሚኒስትር መለስ ዜናዊን ወጣ ገባ እየተከታተለች ስትዘግብ ቆይታ ነበረ። የማስታወሻ ደብተሮቿን ገለጥለጥ አደረገችና አደረገች የሚከተለውን ትውስታ ጻፈች። ስለሆን ሆን አባትን ስለ ኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ፈጽሞ የማልረሳው ነገር አለች አኒታ ትውስታዋን ስትጀምር፣ ሰፊው ፈገግታቸው ነበር። ሙሉ ፊታቸው ነበር የሚስቀው። አይኖቻቸው ይርገበገባሉ፣ ወደፊት ይታጠፋሉ። ደስታቸውን ፍንደቃቸውን ለሰው ለማካፈል የሚፈልጉ ይመስል ያንን ፈገግታቸውን ነበር የሚያሳዩኝ። ተፈታታኝ ጥያቄዎችን ባቀረብኩላቸው ቁጥር አለች አኒታ፣ አቶ መለስ እላቸዋለሁ፣ አክብሮቴን በሚገልጸው የአቶ አጠራር፣ እስኪ ስለ ሰብዓዊ መብቶች ጉዳይ ታሪኩ እንነጋገር ወይም አቶ መለስ አሁን የቢቢሲው ባልደረባ ላቀረበለው ጥያቄ መልስ ሳይሰጡ አለፉ፣ እኔም ያንኑ ደግሜ ልጠይቆ እላቸዋለሁ። ከሁለት ዓመታት በኋላ ታዲያ በስሜ ጠርተውኝ ባያውቁም እኔ እጄን ባነሳው ቁጥር ፈገግታቸው ይመጣ ጀመር። ኢትዮጵያ የተወሳሰበችና አስቸጋሪ ሀገር ነች፣ አለች አኒታ ፓውል። ይሁን እንጂ በረዥሙና በካብታሙ የታሪኳ ዘመናት ሁሉ የገዟት እጅግ ድንቅ የሆኑ ወንድና ሴት መሪዎች ነበሩ። እንደ ንጉሥ ኃይለ ሥላሴ፣ የዘመነኛይቱ ኢትዮጵያ የመጀመሪያ መሪ ተደርገው የሚወሰዱት ንጉሥ ቴዎድሮስ ታሪከ ገናናዋ ንግሥተ ሳባ ትቀጥላለች አኒታ። በመለስ ጉዳይ ግን ራሳቸው በራሳቸው መንገድ ትክክል ነው ባሉት የሥነ ልቦና ተክል ያመኑና በዚያው የገፉ ሰው ነበሩ። ነቃፊዎቻቸው ያንን እብሪት ብለው ይጠሩታል። ምናልባት ትክክል ሊሆኑ ይችላሉ። ማርክሲስቱ አምባገነን መሪ ሀገሪቱን ካጐሳቆሉና መጠነ ሰፊ ለሆነ ረሃብ አሳልፈው ከሰጡ በኋላ አለች አኒታ በ1983 ዓ ም ኃይለ ሥልጣኑን የተቆናጠጡት መለስ በባሕሩ ሙሉ ጠረፍ ላይ ያለችው ኤርትራ ከወደቦቹ ጋር ነጻ እንድትወጣ ካደረጉ በኋላ የአገሪቱን ምጣኔ ሀብት ለማሳደግ ታግለዋል። ምንም እንኳ ነቃፊዎቻቸው በአምባገነናዊና ፈላጭ ቆራጭ አያያዛቸውና ዘዴዎቻቸው ቢያወግዟቸውም አገሪቱን በተከታታይ የምጣኔ ሀብት እድገት ውስጥ ይዘዋት ተጉዘዋል ትላለች አኒታ። ደግሞም አለች ፓውላ አክላ ኢትዮጵያ በሰፈሩ ሁሉ ያላትን ታሪካዊ የበላይነትም አስጠብቀዋል። ደግሞም እንዲህ ሆነ በ1997 ዓ ም የአፍሪቃ ታላቅ ዘመናዊ መሪ እያለ ዓለም አቀፉ ማኅበረሰብ ውዳሴ ሊያወርድላቸው ሲጀምር ምርጫ ጠሩ። ከዚያም ተቃዋሚዎች ድላቸውን ማብሰር ጀመሩ። የመለስ ጦር በዋና ከተማይቱ ውስጥ አደባባይ በወጡ ተቃዋሚዎች ላይ ኃይል ተጠቀመ። ወደ ሁለት መቶ የሚሆን ሰው ምርጫውን በተከተሉት ተቃውሞዎችና ዐመጾች ውስጥ ተገደለ። በመቶዎች የሚቆጠሩ የተቃዋሚ ፖለቲከኞችና ጋዜጠኞችን ጨምሮ ወደ እስር ቤት ተወሰዱ። ዓለም አቀፉ ውግዘት በረታ። እኔ ከሁለት ዓመታት በኋላ ሪፖርተር ሆኛ አዲስ አበባ ሲሄድ ሀገሪቱ አሁንም በድንጋጤ ውስጥ ነበረች፣ አለች አኒታ። ዛሬ ከዓመታት በኋላ ጆበርግ ላይ ሆና ስታስታውስ መንግሥት የሁለት ሺሁን የአካባቢ ምርጫ የጠራ ጊዜ የተከናወነው በጸጥታ ነበር። ከአዲስ አበባ ወጣሁና ወደ ክልል አካባቢዎች ሄድኩና ሰውን ማነጋገር ጀመርኩ፣ አለች አኒታ፣ ደብተሯ የሚያስታውሳትን ሁሉ ስትተርክ። በአስሮች የሚቆጠሩ ገበሬዎችን አነጋገርኩ። በፍርሃት የተዋጡ ነበሩ። ድምፃቸውን ለገዢው ፓርቲ እጩዎች ካልሰጡ ስራቸውን፣ ቤታቸውን፣ የምግብ እርዳታ እንደሚያወጡ ማስፈራሪያ የተሰጣቸው መሆኑን ሹክ ይሉኛል። ደግሞም አንዳች በማያስደንቅ ሁኔታ ገዢው ፓርቲ ሙሉ በሙሉ አሸነፈና በመላ አገሪቱ ያሉት ጽህፈት ቤቶች ሁሉ በታማኞች ተሞሉ። እነዚያ የተመረጡት ትላለች አኒታ፣ በራቁት የገጠር አካባቢዎች ምርጫውን እንዲያስፈጽሙም እንዲታዘቡም የተሰየሙት ራሳቸው ናቸው። መለስ ደግሞ በ2002 እንደገና የተወዳደሩ ጊዜ በአስደናቂ ሁኔታ ዘጠና ዘጠኝ ከመቶ ድምፅ አገኙ። እንደገና ደግሞ ወዲያውኑ ጠቅላይ ሚኒስትሩን የሚተቹ ጋዜጠኞችን እየያዘ መንግስቱ ወደ እስር ቤት ማስገባት ጀመረ መለስ በዓለም አቀፉ መድረክ ላይ የኢትዮጵያን ጠንካራ ማንነት ዘመነኛው ዓለም ከሚጠይቃቸው መስፈርቶች ጋር ማስታረቅ ተሳክቶላቸዋል ትላለች አኒታ ይህንን ያደረጉት ታዲያ ከዩናይትድ ስቴትስ በቢሊዮኖች የሚቆጠሩ ዶላሮችን በእርዳታ እያገኙ ከህዝባቸው መሠረታዊ ፍላጎቶች ደግሞ ብዙውን የውጭ ለጋሾች እንዲሸፍኑላቸውና እንዲያሟሉላቸው እያደረጉ ነው። መለስ በሶማሊያ ለግዳጅ ለሚወጡ የአሜሪካ ድሮኖች ማረፊያና መንደርደሪያ በመስጠት ዩናይትድ ስቴትስ በሽብርተኝነት ላይ ለምታካሂደው ጦርነት ቁልፍ አጋር ሆነዋል። አኒታ ትቀጥላለች መለስ ዜናዊ በቅኝ ግዛት ድሪቶ ስር ሲማቅቁ ከኖሩ ሌሎች የአፍሪቃ ሀገሮች መሪዎች መካከል ጎላና ለየት ብለው ይታዩ ነበር፣ አለች አኒታ። ደግሞም አለች ኢትዮጵያ እኮ በአፍሪቃ በቅኝ ያልተያዘች ብቸኛ ሀገር ነች። መለስም ለኩያ ባልደረቦቻቸው ሁሉ ለእያንዳንዳቸው በዚህም በዚያም እየደጋገሙ ይህንኑ ያስታውሱ ነበር። አንዴ ከአነጋጋሪና አጨቃጫቂ አቋሞቻቸውና ውሳኔዎቻቸው አንዱ በሆነ ጉዳይ ላይ የተነሳባቸውን ዓለም አቀፍ ነቀፌታ አስታኮ አንዱ ጋዜጠኛ ያነሳላቸውን ጥያቄና የጥያቄውን መነሻ ሲያጣጥሉ ኢትዮጵያ ኢዝ ናት ሰም ባናና ሪፓብሊክ ብለዋል። የተሽመደመደች በሌሎች በጎ ፈቃድ ላይ የተንጠላጠለች፣ በከበርቴዎች የነዋይ ኃይል በቅራቅምቦ ምርቶች ቤዛ የምትተዳደር አይደለችም እንደማለት ማለት ነው። ይህ ሁሉ የአኒታ ጳውልቱ ውስታ ነው። እርሳቸው ትክክል ስለ መሆናቸው መለስ አንድም ተጠራጥረው አያውቁም። ድሃ ብትሆንም በፈተናና በችግሮቿ ውስጥ ሁሉ ሀገራቸውን ወደር የሌላት እንዳልሆነች አድርገው አንዴም ተቀብለው አያውቁም። ውርሳቸው፣ ትሩፋታቸው፣ ጥሪታቸው ገና በመጪ ሳምንታትና ዓመታት ውስጥ ብዙ አጨቃጫቂና አነጋጋሪ ቢሆንም በህልፈታቸው ምክንያት በዚህ ሳምንት ውስጥ ብዙ ኢትዮጵያውያን ሐዘን ላይ ናቸው። ያንን ፈገግታ ዘወትር አስታውሰዋለሁ። አኒታ ብዕሯን አስቀመጠች፣ ደብተሯም ተዘጋ።